ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 25 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ የምናስተናግዳችሁ ቆንጂታዬና ጤና ይስጥልን ክቡራትና ክቡራን እኔም ሰሎሞን አባተ ነን በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ የገንዘብ ድጋፍ በተካሄደው የጤና ዘርፍ አመራርና አስተዳደር ስልጠና ከ4 ሺ በላይ ከፍተኛ መካከለኛ መካከለኛና የበታች የጤና መሪዎች መሳተፋቸው ተገለጸ። ከሌሎች ትልልቅ ሜጋ ፕሮጀክቶች ጋር ሲታይ ይሄ በጣም ትንሽ ነው፣ ግን የተጫወተው ሚና ያመጣው ለውጥ ተፈላጊነቱ እጅግ እየጎላ የመጣ ትልቅ አስተዋጽኦ ያበረከተ ፕሮጀክት ነው። አቶ እሸቴ ይልማ በዩኤስኤአይዲ ኢትዮጵያ የጤና ቢሮ ከፍተኛ አማካሪ ናቸው። ዘገባው በአብይ ርዕስ ይቀርባል። ለአርእስተ ዜናው ቆንጅት። ገዢው ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ዛሬ ዋናውን ድርድራቸውን ጀምረዋል። ከአዲስ አበባ ዘገባ ይኖረናል። የበረታ ውዝግብና ፍክክር ሲታይበት የቆየው የኬንያ ምርጫ ሊካሄድ አንድ ሳምንት ሲቀረው የተገደሉትን ከፍተኛ የምርጫ አስፈጻሚ ግድያ ጉዳይ እየመረመረ መሆኑን የሀገሪቱ ፖሊስ አስታወቀ። ሌሎችም ዜናዎች አሉን። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ገዢው ኢህአደግና 16 ተቃዋሚ ፓርቲዎች ዛሬ ዋናውን ድርድር ጀምረዋል። ዛሬ ያተኮሩትም ከተመረጡት አጀንዳዎች የመጀመሪያ በሆነው የምርጫ ሕጉና ተያያዥ ጉዳዮች በሚለው ርዕስ ስር የፖለቲካ ፓርቲዎች ምዝገባዎች ቁጥር 573 ላይ ነው። እስክንድር ፍሬው ተጨማሪ ዘገባ አስተላልፏል። ቅድመ ድርድሩ አብቅተዋል። ፓርቲዎቹም ወደ ዋናው ርዕሰ ጉዳይ ገብተዋል። ገዢው ኢህአዴግና አስራ ስድስቱ ተቃዋሚ ፓርቲዎች ዛሬ ዋነኛውን ድርድር ጀምረዋል። ፓርቲዎቹ ለድርድር ከመረጧቸውና ገዢው ፓርቲ ከተስማማባቸው አጀንዳዎች መካከል የመጀመሪያው የምርጫ ህጉና ተያያዥ ጉዳዮች የሚለው ነው። በዚህ አጀንዳ ስር ደግሞ የምርጫ ህጉ አዋጅ ቁጥር 532 ዝባር 99 የፖለቲካ ፓርቲዎች የስነ ምግባር አዋጅ ቁጥር 662 ዝባር 202 እንደዚሁም የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573 ዝባር 200 የሚሉት ይገኛሉ። በዛሬው ድርድር ላይ መያድን በመወከል ከተሳተፉት አንዱ ምክትል ሊቀመንበሩ አቶ ሙልጌታ አበበ እንደሚሉት ዛሬ የመነሻ ሀሳብ መቅረብ የጀመረው የፖለቲካ ፓርቲዎች ምዝገባዎች ቁጥር አምስት ሰባ ሶስት እዝባር ሁለት ሺ በሚለው ርዕስ ላይ ብቻ ነው። ዋናው ድርድር በይፋ ዛሬ ተጀምሯል። እኛም ሻሻሉ ያላቸውን ነጥቦች ይፋ አድርገናል። በመጀመሪያው እና ቀዳሚ በሆነው አጀንዳ በአምስት ሰባ ሶስት ላይ ነው መሻሻይ ሀሳቦችን ያቀረብ ነው። አጀንዳዎቹ ሁሉም ተመርተው ተለይተው ተቀርበል። ከነዚህ አጀንዳዎች ቅደም ተከተላቸውንም ባለፈው ተስማምተንባቸዋል። በተስማማንበት ቅደም ተከተል መሰረት አሁን የአምስት ሰባ ሶስት የፓርቲዎች የምዝገባ አዋጅ ነው ቀዳሚ አጀንዳ የሆነው እና በዚህ አጀንዳ ላይ ማሻሻያ ሀሳባችንን ሁሉም ፓርቲዎች አቅርበዋል፣ ገዥውን ፓርቲ ጭምር ማለት ነው። ፓርቲዎቹ በመቀጠል ከሚደራደሩባቸው ሌሎች አጀንዳዎች መካከል የጸረ ሽብር አዋጅ፣ የበጎ አድራጎትና ማህበራት አዋጅ፣ የመገናኛ ብዙሀንና የመረጃ ነጻነት አዋጅ፣ የታክስ ስርዓት ህጉና የመሳሰሉት ይገኙባቸዋል። በሳምንት ሶስት ቀናት በመገናኘት ድርድሩን በሶስት ወራት ለማጠናቀቅ የሚያስቡት ተደራዳሪዎቹ በቀጣይ የሚሰበሰቡት የፊታችን ሀሙስ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ ለፌዴሬሽን ምክር ቤት የላከው የህገ መንግስት ትርኩም ትርጉም መልስ አልደረሰም ሲል በዶክተር መረራ ጉዲና ጉዳይ ላይ ውሳኔ እንዳልሰጠ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አስታወቀ። ተለዋጭ ቀጠሮም ቆርጧል። መለስካቸው አማሀ ተጨማሪ አለው። ቀደም ሲል በነበረው ቀጠሮ በተሰጠ ውሳኔ መሰረት የምስክር አቀራረብን በተመለከተ ፍርድ ቤቱ የህገ መንግሥት ትርጉም ያስፈልገዋል በማለት ጉዳዩን ለህገ መንግሥት አጣሪ ጉባኤ እንዲመራ ለፌዴሬሽን ምክር ቤት ትእዛዝ መስጠቱን አስታውሰዋል። ፍርድ ቤቱ አክለውም መልሱ እስከ ዛሬ እንዳልደረሰው በመግለጽ ውሳኔ እንዳልሰጠ አስታውቋል። የዶክተር መረራ ጠበቆች ግን ደንበኛቸው ላለፉት ዘጠኝ ወራት በእስር እንደሚገኙ አስታውሰው ፈጣን ፍትህ ማግኘትም መብታቸው እንደሆነ አመልክተው ጉዳዩ ወደ ፌዴሬሽን ምክር ቤት መላኩ ይህንን የተከሳሽ መብት እንደሚያሰናክለው ጠቁመዋል። ስለሆነም ፍርድ ቤቱ ጉዳዩ በፈጠነ መልኩ የሚከናወንበትን መንገድ ፈልጎ ይህ የክርክሩ ምዕራፍ ወደሚቀጥለው ዓመት እንዳይተላለፍ ጠይቋል። ፍርድ ቤቱ በበኩሉ ወደዚህ ሂደት የገባው ባቀረቡት መቃወሚያ መሠረት መሆኑን አስታውሶ መቃወሚያቸውን ያነሱ እንደሆነ ጥያቄ አቅርቦላቸዋል። ጠበቆቹም ጊዜ ተሰጥቷቸው ከደንበኛቸው ተማክረው መልስ ለመስጠት ጥያቄ አቅርበው ፍርድ ቤቱ ፈቅዶላቸዋል። ጠበቆቹም በአቶ ዓለሙ ጎቤ በአማካይነት መቃወሚያችንን ያቀረብነው በሕግ መሠረት ላይ ነው። ስለሆነም ሆነም መቃወሚያችንን ለማንሳት ፈቃደኞች አይደለንም። ፌዴሬሽን ምክር ቤት ጉዳዩን በአስቸኳይ እንዲመለከትልንና ጉዳዩ በዚህ ዓመት እንዲቀጠርልን ነው የምንጠይቀው ብለዋል። ፍርድ ቤቱ በበኩሉ ችሎቱ መቃወሚያዎቻቸውን ያነሱ እንደሆነ ጠየቀ እንጂ ትእዛዝ እንዳላዘዘ አስገንዝበዋል። የቀረበው የትርጉም ጥያቄ የብዙ የተለያዩ መዝገቦች ስለሆነ የፌዴሬሽን ምክር ቤቱን ውሳኔ ወይንም ትርጉም ይጠብቃል ብለዋል። ከዚሁ ጋር አያይዘው አንዱ የዶክተር መረራ ጠበቃ ዶክተር ያዕቆብ ኃይለ ማርያም በአዲስ አበባ ማረሚያ ቤት ደንበኛቸውን እንዳያማክሩ መደረጋቸውን ገልጸው ትእዛዝ እንዲሰጠላቸው በጠየቁት መሠረት ፍርድ ቤቱ ለማረሚያ ቤቱ ደንበኛቸውን እንዲያማክሩ እንዲፈቅድ ትእዛዝ ሰጥቷል የዶክተር መረራን ጉዳይ ለማየትም ለጥቅምት ስድስት ቀን ሁለት ሺ አስር ዓመተ ምሕረት ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ Ah, babá. አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶማሊያው ጽንፈኛ ቡድን የአልሸባብ የሞቃዲሾ አካባቢ ኃላፊ በዩናይትድ ስቴትስ የአየር ጥቃት መገደሉን የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን ለቪኦኤ አረጋግጠዋል። አሊ መሐመድ ሁሴን በተለዋጭ ስሙ አሊ ጀበል የሞቃዲሾን ባለንግድ ቤቶች እያስገደደ ለጽንፈኞች ገንዘብ እንዲያዋጡ ያደርግ ነበር ተብሏል። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ባወጣው መግለጫ የአየር ጥቃቱ የተካሄደው ቅዳሜ ዕለት መሆኑን ገልጾ በእርምጃው በሲቪሎች ላይ የደረሰ ምንም ጉዳት እንደሌለ አመልክቷል። መግለጫው አክሎ የአየር ጥቃቱ አልሸባብ በቅርብ ጊዜያት በሶማሊያ ኃይሎች ላይ ያደረሳቸውን ጥቃቶች ጨምሮ እየፈጸመ ላለው ድርጊት በቀጥታ ምላሽ ለመስጠት የተካሄደው በክልሉ ካሉን አጋሮች ጋር በመተባበር ነው ብሏል። ጥቃቱ ኢላማ ያደረገው በታችኛው ሸበሌ ክፍለ ግዛት ቶርቶሮ በምትባል አካባቢ ይዘዋወር የነበረ መኪና ላይ እንደነበር የተናገሩት የሶማሊያ የደቡብ ምዕራብ ክፍለ ግዛት የጸጥታ ኃላፊ፣ ከውጭ ሀገር የጦር አውሮፕላን ላይ የተተኮሰ ሚሳይል መኪናዎቹን መቷል ብለዋል። ስለደረሰው ጉዳት ገና እያጣራ ነው ነው ያሉት እሳቸው ሞቃዲሾ ውስጥ የተካሄዱ የቦምብ ጥቃቶች ዋና አቀናባሪ የነበረውን ቀንደኛ የአልሸባብ ተዋጊ ኢላማ በማድረግ ቱርቱሮ አቅራቢያ ከአለም አቀፍ አጋሮች ጋር በመተባበር የተወሰደው እርምጃ የተወሰደውን እርምጃ የሀገሪቱ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ የፈቀዱት ወይም ይሁንታ የሰጡት መሆኑን የሀገሪቱ የማስታወቂያ ሚኒስትር አብዱራህማን ኦመር ኦስማን በበኩላቸው ለቪኦኤ ገልጸዋል። ይቺ ቱርቱሮ የምትባለው አካባቢ በደቡብ ሶማሊያ ታችኛው ሸበሌ ክፍለ ግዛት የአልሸባብ ጠንካራ ይዞታ እንደሆነች ተነግሯል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በአልሸባብ ላይ ተጨማሪ የአየር ጥቃቶችን ጨምሮ ሰፋ ያለ ወታደራዊ እርምጃ እንዲወሰድ ፈቃድ መስጠታቸው የሚዘነጋ አይደለም። የኬንያ ብሔራዊ ምርጫ ሊካሄድ የሳምንት ዕድሜ ሲቀረው በተገደሉት የሀገሪቱ የምርጫ አስፈጻሚ ባለስልጣን ጉዳይ ፍትህ የጠየቁ የኬንያ ሲቪል ማህበረሰብ አባላት ዛሬ ናይሮቢ ውስጥ ሰላማዊ ሰልፍ አካሂደዋል። በሌላ በኩል በኬንያ የዩናይትድ ስቴትስና የእንግሊዝ አምባሳደሮች በጋራ ባወጡት መግለጫ ግድያው ክፉኛ ያሳሰባቸው መሆኑን ገልጠው ወንጀሉን ለማጣራት ለሚካሄደው ምርመራ ድጋፍ ለመስጠት ሐሳብ አቅርበዋል። በመጽሔት ተጨማሪ ዘገባ ይኖረናል። የኮንጎ ዲሞክራሲያዊት ሪፑብሊክ ፖሊሶች በዚህ የአውሮፓውያን አመት መጨረሻ ፕሬዚደንታዊ ምርጫ እንዲካሄድ በመጠየቅ በተለያዩ ከተሞች ሰልፍ የወጡ ከአንድ መቶ በላይ ሰዎችን አስረዋል። በዋና ከተማዋ ኪንሻሳ፣ በምስራቁ የሀገሪቱ ክፍል ደግሞ ጎማ ውስጥና በሌሎችም በርካታ ከተሞች ሰልፎች እንደተካሄዱ ተነግሯል። በሌላ የአፍሪካ ምርጫ ነክ ዜና ከጥቂት ቀናት በኋላ ፕሬዝደንታዊ ምርጫ በምታካሄደው በሩዋንዳ እጩዎች በኢኮኖሚው ላይ አትኩረው የምረጡኝ ዘመቻቸውን እያጠናቀቁ ናቸው። የፊታችን አርብ በሚካሄደው ምርጫ ፕሬዚደንቱ ፖል ካጋሜ በከፍተኛ ድምጽ እንደሚመረጡ አብዛኞች ተንታኞች ተንብየዋል። በመጨረሻም ከጥቂት ቀናት በኋላ ፕሬዚደንታዊ ምርጫ በምታካሂደው በሩዋንዳ እጩዎች በኢኮኖሚው ላይ አትኩረው የምረጡኝ ዘመቻቸውን በማጠናቀቅ ላይ ናቸው። የፊታችን አርብ በሚካሄደው ምርጫ ፕሬዚደንት ፖል ካጋሜ በከፍተኛ ድምፅ እንደሚመረጡ አብዛኞቹ ተንታኞች ተንብየዋል። አንድ የመጨረሻ ዜና ሩሲያ በተጣሉባት አዳዲስ ማዕቀቦች ምክንያት የወሰደቻቸው ዲፕሎማሲያዊ እርምጃዎች ዩናይትድ ስቴትስን ለራሷም ሆነ ለአጋሮቿ ጸጥታ ከመቆም ዝንፍ አያደርጋትም ሲሉ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ተናገሩ። ዛሬ ጆርጂያ ውስጥ ባሰሙት ንግግር ፕሬዚደንት ዶናልድ ትራምፕ በቅርቡ የሚፈርሙት የማዕቀብ ሕግ ሩሲያ ዩክሬን ውስጥ የምትፈጽመውን ተግባርና ለኢራንና ለሶሪያ የምትሰጠውን ድጋፍ ጨምሮ አቋሟን ማስተካከል እንዳለባት ግልጽ ያለ መልእክት የሚያስተላልፍ ነው ብለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሐምሌ 25 2009 ዓ ም ምሽት ፕሮግራም ነው። ከመላ አፍሪቃ የተሰባሰቡ ወደ አንድ ሺህ የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች የሳምንቱን እዚህ ዋሽንግተን ዲሲ ውስጥ ተሰባስበዋል። ፍላጎቴ ወይም ደግሞ ልቤ ያለው የሴት ልጆች ትምህርት ላይ ነው። ምክንያቱም ብዙ ጊዜ በስራ ያሳለፍኩት አዲስ አበባ ዩኒቨርሲቲ ነው። ጀንደር ኦፊስ ወይም የስራ ተጾታ ጽፈት ቤትን ማቋቋምና መብራት እዛ ስራዎችን መስራት በጣም ትልቁ ስራ ነበረ። አብነት ጣሰው ከ51 ኢትዮጵያውያን የማንዴላ ዋሽንግተን የዘንድሮ መርሃ ግብር ተሳታፊዎች ወጣቶች አንዷ ነች። በምሽቱ ዝግጅታችን ሁለተኛ አጋማሽ ይዘናታል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻግራለን። በቅድሚያ አብይ ርዕስ በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩስኤአይዲ የገንዘብ ድጋፍ በተካሄደው የጤና ዘርፍ አመራርና አስተዳደር ሥልጠና ከሺህ በላይ ከፍተኛ መካከለኛና የበታች የጤና መሪዎች መሳተፋቸው ተገልጿል። በኢትዮጵያ የጤና ዘርፍ ውስጥ ያለው አንድ ዋና ችግር ዘርፉን የሚያስተዳድሩት የጤና አጠባበቅ ሙያ እንጂ የአመራር ሥልጠና የሌላቸው መሆኑ ተነግሯል። የስልጠናው ስርዓተ ትምህርት ወይም መመሪያ ይፋ የተደረገበትን ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ኢትዮጵያ በጤናው ዘርፍ ከፍተኛ ምርታ ማሳየቷን የሚጠቅሰው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስሲአይዲ በዘርፉ አለ ያለውን ችግር ለመፍታትም ሲሰራ ቆይቷል። ዛሬ በተካሄደው ስነ ስርዓት ላይ እንደተገለጸው የጤናን ዘርፍ መምራት ራሱን የቻለ ስልጠና ይጠይቃል። ዛሬ መጠናቀቁ የተገለጸውም ይህንን ክፍተት ለመሙላት በዩኤስሲአይዲ የገንዘብ ድጋፍ ኤምኤስኤች በተባለ ዓለም አቀፍ መንግስታዊ ያልሆነ ድርጅት አማካኝነት ሲካሄድ የቆየ የአምስት አመት ፕሮጀክት ነው። እንደ አውሮፓውያን አቆጣጠር በመስከረም 2011 የተጀመረውና በመስከረም 2017 የሚጠናቀቀው ፕሮጀክት ከሚኒስትር ዴታዎች ጀምሮ 4000 ከፍተኛ መካከለኛና የበታች የጤና ኃላፊዎች ዘርፉ እንዴት መመራት እንዳለበት ስልጠና መውሰዳቸው ተገልጿል። ከዚህ በተጨማሪ ግን ስልጠናውን ለመቀጠል የሚያስችል መመሪያ ወይም ስርዓተ ትምህርት ተዘጋጅቷል። ይሄውም ዛሬ ይፋ ተደርጓል። አራት ሺህ የሚሆኑት ሰዎች የሰለጠኑትም አዲስ በተዘጋጀው በዚህ ስርዓተ ትምህርት መሆኑ ተጠቁሟል። በዩኤስኤአይዲ ኢትዮጵያ የጤና ቢሮ ከፍተኛ አማካሪ አቶ እሸቴ ይልማ ለአሜሪካ ድምፅ እንዳሉትም ፕሮጀክቱ በትንሽ ገንዘብ ብዙ ውጤት እያስገኘ ነው። የወጣው ወደ ሰባት ሚሊየን ዩኤስዲ አካባቢ ነው። ከሌሎች ትልልቅ ሜጋ ፕሮጀክቶች ጋር ሲታይ ይሄ በጣም ትንሽ ነው፣ ግን የተጫወተው ሚና፣ ያመጣው ለውጥ፣ ተፈላጊነቱ እጅግ እየጎላ የመጣ ትልቅ አስተዋጽኦ ያበረከተ ፕሮጀክት ነው። ይሄ ምንድን ነው? በሀገራችን ውስጥ ከፍተኛ የሆነ ክፍተት አለ። ሰው በሙያው ላይ ክሊኒካል ስራ ስላወቀ ያስተዳደሩን ከሰው ጋር ያለውን ግንኙን ሰውነ ሰውን እንዴት መምራት እንዳለበት ያውቃል ማለት አይደለም እና ይሄ ጋፕ በደንብ ስለሚታወቅ በሊደርሽፕ እና ገቨርናንስ አካባቢ ያለውን እውቀት እንደው ትንሽ መርዳት እንደሚገባ ስለታመነበት ከታሰበው በላይ ሰራተኞች መንግስት ሰራተኞችም ሆነ በግልም ላይ አንዳንድ ጥረቶች አድርገናል። የሊደርሽፕ የአመራር የግንኙነት ነገር እንዴት አስፈላጊ እንደሆነ እየተገነዘበው ና ያንን የማኔጅሜንት ቱሎች ሰዎች እንዲጠቀሙበት ለማድረግ ተችሏል። አቶ ሸቴ ውጤት እያየን ነው ብለውኛል። ቅድም አንዳንድ ሆስፒታሎችን ጠቃቅሰውልኛል። ለምሳሌ ይሄ ውጤት የመጣው አሁን ከአራት ሺህ በላይ ሰልጥነዋል ነዋል ተብሏል። በአምስቱ ዓመት ፕሮጀክት እርግጥ ይቀጥላል ብላችኋል። በእነሱ ምክንያት ነው የእናቶችን ጤና ለማሻሻል የሕክምናን ጥራት ለማሻሻል የሚያስፈልጉ ግብአቶች ሰፊ ናቸው፣ በጣም ሰፊ ናቸው። ይሄ ግን አስተዋጽኦ አድርጓል ማለት እንችላለን። ለምሳሌ ሐኪም ቤት ሄዶ ታካሚው የመጉላላቱ ጉዳይ፣ ሰዓት የመጠበቅ ጉዳይ፣ ያ ነገር በአይናችን እያየ ነው የተሻሻለበት ሁኔታ አለ። ከዚህ ከስልጠነው በኋላ በሥነ ስርዓት በፕላን ቢያዝ እንዴት ሰዎች እንደማይጉላሉ ለማድረግ እንደሚቻል አይተናል፣ ለውጥ አሳይተናል። የማኔጅሜንት ጉዳይ ነው። ብዙ ነገሮች የማኔጅሜንት ጉዳዮች ናቸው። የማኔጅሜንት ስራዎች በትክክል እኛ አገር ክፍተት አለ። ያ በመሆኑ ብዙ ጉለቶች ይፈጠራሉ። ሁሉም ህዝቡ ተጠቃሚ ያውቋል። ይህንን በቀላሉ ሊሻሻሉ ሊስተካከሉ የሚችሉ በዙሪያችን ያሉ ጉዳዮች አሉ። ይህንን ነገር ማስፈንና መፍጠር ትልቅ አስተዋጽኦ አለው። ፕሮጀክቱን የተገበረው ኤምኤስኤች የተባለ መንግስታዊ ያልሆነ ዓለም አቀፍ ድርጅት የኢትዮጵያ ተጠሪ ዶክተር ንጉሱ መኮንን እንደሚገልጹትም የፕሮጀክቱ መጀመር የነበሩትን ችግሮች ይበልጥ እንዲታወቁ ያደረገ ጭምር ነው። ዋናው ድክመት የታየው ጥሩ ሐኪሞች አሉ፣ ጥሩ ስፔሻሊስቶች አሉ። ነገር ግን በዚህ በሕክምና እውቀታቸው ነው እና በተፈጥሮ ባገኙት ግንዛቤ ነው እያስተዳደሩና እየመሩ ያሉት ያንን ማሻሻል ዘመናዊ በሆነ መንገድ በሳይንስ በተመረኮዘ የአስተዳደርና የአመራር ገቨርናንስ ሊደርሺፕ ማኔጅመንት መካን አለባቸው በሚል ነው። መጀመሪያ ላይ ብዙም ችግር እንዳለ አልተገነዘቡም ነበረ ባለሙያዎቹ። ኋላ ግን በግልጽ መወያየት ሲጀምሩ ብዙ ክፍተቶችን መዳሰስ ጀመሩ። ከዛ በኋላም በእርግጥ ችግሮችን እየወሰዱ ራሳቸው መፍትሄ እየፈለጉ እንደገና እየመጡ እየተወያዩ፣ በዛ መልክ ነው ትሬኒንጉ የተካሄደው። አሁን ለመነሻ ከአራት ሺ በላይ የሆኑ ሰልጥነዋል። ከዛ ውጭ ደግሞ ስርዓተ ትምህርቱ ተቀርጿል፣ መሰረት ጥለናል፣ ነው እያላችሁ ያላችሁት። ከዚህ በኋላ ራሱን ችሎ መሄድ ይችላል፣ በዛ ስርዓተ ትምህርት መሰረት ሌሎችም እንደዚሁ መሰልጠን ይችላሉ ነው? እሱን ይግለጹልኝ። ያ እውነት ነው። ይሄ ፕሮግራም ሲጀመር ከዩኒቨርሲቲዎች ጋር ተዳብሎ ተጓዳኝ ሆኖ እንዲሄድ የተፈለገውም ቀጣይነት እንዲኖረው ነው። ኤምኤስኤች እንደ አንድ አለም አቀፍ ኤንጂኦ መጥቶ አስተምሮ ወይንም ይህን ክህሎት አስጨብጦ ቢወጣ ቀጣይነት ላይኖረው ይችላል። ስለዚህ ከመጀመሪያው ጀምሮ ከዩኒቨርሲቲ ኤጀንሲዎች ጋራ ከጤና ቢሮዎች ጋራ ከፌዴራል ጤና ጥበቃ ሚኒስቴር ባለሙያዎችና ኃላፊዎች ጋራ በመሆን ነው ይሄ የተቀረጸው እና ፕሮግራሙ ስርዓተ ትምህርቱ የተቀረጸው ይህን ነገር በራስ አቅም ማስቀጠል እንዲቻል የውጭ እርዳታ ቢኖርም ባይኖርም በራስ አቅም ማስቀጠል እንደሚቻል። እናም የጤና ጥበቃ ሚኒስቴርና ሌሎች የሚመለከታቸው አካላት ስርዓተ ትምህርቱን እንዲጠቀሙበት ስልጠናውንም እንዲያስቀጥሉ ተስፋ ተደርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኬንያው ምርጫ ዋዜማ በተገደሉት ከፍተኛ የሀገሪቱ የምርጫ ባለስልጣን ጉዳይ ፍትህ የጠየቁ የሀገሪቱ የሲቪል ማህበረሰብ አባላት ዛሬ ናይሮቢ ውስጥ ሰላማዊ ሰልፍ አካሂደዋል። በሌላ በኩል በኬንያ የዩናይትድ ስቴትስ እና የብሪታንያ አምባሳደሮች በጋራ ባወጡት ጋዜጣዊ መግለጫ ግድያው ክፉኛ ያሳሰባቸው መሆኑን ገልጸው ወንጀሉን ለማጣራት ለሚካሄደው ምርመራ ድጋፍ ለመስጠት ሀሳብ አቅርበዋል። የአሜሪካ ድምፁ ሙሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ፣ አሉላ ከበደ ያቀርባል። ሰልፈኞቹ ዛሬ ማለዳ ላይ ነው ፍትህ ለክሪስ ምሳንዶ የሚለውን መፈክር አንግበው ማዕከላዊ ናይሮቢ ወደሚገኘው የምርጫ ኮሚሽን ህንጻ ያቀኑት። የምርጫ ኮሚሽኑ የመረጃና የኮሚኒኬሽን ቴክኖሎጂ ስራ አስኪያጅ ማሳንዶ በትላንትና ዕለት ተገድለው የተገኙት የገቡበት ያለመታወቁ ዜና ባለፈው አርብ ከተሰማ በኋላ ነው። የምርጫ ኮሚሽኑ ኃላፊ በሰጡት ተጨማሪ ገለጣም ማሳንዶ በግፍ ለህልፈት ከመዳረጋቸው አስቀድሞ ከፍተኛ የስቃይ ጥቃት ተፈጽሞባቸው ነበር። ጃንጊቶንጎ በኬንያ የጸረ ሙስና ዘመቻ በማስተባበር ይታወቃሉ። የማሳንዶ ግድያ የምርጫውን ሂደት ለመሸርሸር የታለመ ነው ባይ ናቸው። የስቃይና የግድያ ጥቃቶቹ የተፈጸሙበት ጊዜ በራሱ ገለልተኛው የኬንያ የምርጫና የድንበር ጉዳዮች ኮሚሽን አይኢቢሲ እጅግ አስፈላጊ ሥራዎችን በሚያከናውንበት ወሳኝ ሰዓት መሆኑ የኬንያን የምርጫ አፈጻጸም ለማስተጓጎል ሆን ተብሎ የተደረገ ነው። የኬንያ ብሔራዊ ምርጫ ሊካሄድ የቀረው የአንድ ሳምንት ዕድሜ ብቻ ነው። የምርጫ ዘመቻዎቹን የማደራጀቱ ሂደት ያለፈውን አንድ ዓመት ጨምሮ የቀድሞውንም የበረታ ውጥረት ምንጭ ሆኖ ነው የዘለቀው። የሟቹ የምርጫ ኮሚሽን የመረጃና ኮሚኒኬሽን ቴክኖሎጂ ሥራ አስኪያጅ ክሪስማስ አንዶም የአንድን ግለሰብ ማንነት ለመለየት የሚያግዘውና በምርጫ ሂደቱም ስራ ላይ ለመዋል የታለመው የሥነ ሕይወት ተፈጥሮ መመዘኛ ባዮሜትሪክ ቴክኖሎጂ ሥራ የመቆጣጠር ኃላፊነት ከእርሳቸው ጫንቃ ላይ ይወደቀ ነበር። የኬንያው የሰብአዊ መብት ተሟጋች ኮሚሽን ዋና ሥራ አስፈጻሚ ዲሬክተር ጆርጅ ከጌሮ የዛሬውን ሰልፍ ካስተባበሩት ውስጥ ናቸው። የምርመራው ስራ በመካሄድ ላይ ባለበት በአሁኑ ሰዓትም የኬንያ ብሔራዊ ምርጫ ኮሚሽን አይኢቢሲን የኮሚሽነሮቹንና የጠቅላላው ሠራተኞቹን ደህንነትን ለማረጋገጥ አስፈላጊውን ሁሉ ማድረግ እንዳለበት የኬንያን መንግስት ልናስታውስ እንሻለን። ማስፈራሪያና ዛቻዎች የሚቃጣበት የምርጫ አስፈጻሚ ወይንም ባለሙያ የገባውን ቃለ መሐላ ጠብቆ ያለ ስጋት ወይንም ያለ አድልኦ የአገሪቱ ዜጎች ያስረከቡትን ከፍተኛ ኃላፊነት በብቃት መወጣት አይቻለውም። በሁለቱም ጎራ የሚገኙት ተቀናቃኝ ፓርቲዎች የማሳንዶን ግድያ ያወግዛሉ። ገዢው የጁብሊ ጥምረት ፓርቲ ባወጣው ጋዜጣዊ መግለጫ ምርመራው እንዲቀጥል የአገሪቱን ፖሊስ ሲያሳስብ፣ የዋናው ተቃዋሚ ፓርቲ አላያንስ ቃል አቀባይ ሙሳሊያ ሙዳቫዲ በበኩላቸው ለጋዜጠኞች በሰጡት ቃል የምርጫውን ውጤት ለማዛባት ማንኛውንም ከማድረግ የማይመለሱ መሆናቸውን አሳይተዋል ሲሉ ከሰዋል ክሪስ ኦን ቴሌቪዥን ላስት ዊክ ክሪስ ባለፈው ሳምንት በቴሌቪዥን ባሰማው ንግግር የተቀነባበረው የኬንያ የኤሌክትሮኒክ የምርጫ አፈጻጸም ሥርዓት አስተማማኝ መሆኑን ገልጦ ነበረ። በመሆኑም የክሪስን ግድያ ድንገተኛ አደጋ ለማስመሰል አይችሉም። ይልቁንም የሚፈልጉትን የምርጫ ውጤት እስኪያገኙ ድረስ ምንም ከማድረግ የማይመለሱ መሆናቸውን ያረጋገጠና ሰቅጣጭ ስሜት ለመላክ የታለመ ነው። የፍትህ ጥያቄ ይዘው አደባባይ የወጡትን ዜጎች ያነጋገሩት የምርጫ ኮሚሽኑ ሊቀመንበር ዋፉላ ቹባካቲ በበኩላቸው ኮሚሽኑ ሥራውን በብቃት ዳር ለማድረስ በቁርጠኝነት መነሳቱን አስታውቀዋል። የማሳንዶ ግድያ በዘግናኝነቱ ከሁሉ የከፋ ወንጀል ያሉት የኬንያ ፖሊስ ዋና አዛዥ እርሳቸው በርካታ ቁልፍ ጠቋሚ መረጃዎች ያሉትን ጨምሮ ነፍሰ ገዳዮችን ከሕግ ፊት ለማቅረብ የሚሰራ መርማሪ ቡድን ማዋቀራቸውን ተናግረዋል። በሌላ በኩል በኬንያ የዩናይት ስቴትስና የብሪታንያ አምባሳደሮች በጋራ ባወጡት ጋዜጣዊ መግለጫ ግድያው ክፉኛ ያሳሰባቸው መሆኑን ጠቁመዋል። አክለውም ነሐሴ ሁለት ልክ የዛሬ ሳምንት ማክሰኞ በሚካሄደው የኬንያ ምርጫ ኬንያ ነጻ ታማኝና ሰላማዊ ምርጫ ማካሄዷ ወሳኝ መሆኑን ይህንንም እውን ለማድረግ ለኮሚሽኑ ሠራተኞች ሁነኛ ጥበቃ መረጋገጥ አለበት ብለዋል። ወንጀሉን ለማጣራት በሚካሄደው ምርመራም ለመርዳት ሐሳብ አቅርበዋል። ወደ ተከታዩ የመጽሔት ዘገባ እንሸጋገራለን። ወደ ዩናይትድ ስቴትስ ይመልሰናል። አዲስ የተሾሙት የዋይት ሐውስ ዋና ኃላፊ ጃን ኬሊ በቤተ መንግሥቱ አስተዳደራዊ ሥርዓትና ጥንካሬን ለማስፈን ሙሉ ሥልጣን እንደሚኖራቸው ተገልጿል። የቤተ መንግሥቱ የቢሮዎች መገኛ በሆነው ዌስት ዊንግ ወይም ምዕራባዊ ክንፍ እየተባለ በሚጠራው ክፍል የሚሰሩት የፕሬዚደንት ትራምፕ ልዩ አማካሪዎች የሆኑት ልጃቸው ኢቫንካ ትራምፕና ባለቤቷ ጃሬድ ኩሽነርም ጭምር በጀኔራል ኬሊ እንደሚተዳደሩ አንድ የቤተ መንግሥቱ ቃል አቀባይ አመልክተዋል። የሀገር ውስጥ ደህንነት ሚኒስትር የነበሩትና ጡረታ ላይ የሚገኙት ባለ አራት ኮከብ የባህር ወለድ ጀኔራል ጃን ኬሊ ለአዲሱ ሹመታቸው ቃለ መሐላ ፈጽመው ስራ የጀመሩት ትናንት ሰኞ ነው። የኬሊ ሹመት ስልጣን ላይ ለአስር ቀናት ብቻ ከቆዩት የዋይት ሀውስ ቤተ መንግሥት የኮሚኒኬሽንስ ዳይሬክተር የቀድሞው ማለት ነው አንቶኒ ስክራሙቺ መሰናበት ጋር ተገጣጥመዋል። ስለዚህ ተሳዋዋክ ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርበዋለች። አንቶኒ ስካርሙቺ ስልጣን የለቀቁት የቀድሞ የትራምፕ ዋይት ሀውስ ዋና ጸሐፊ ራይንስ ፕሪበስና ሌሎች ላይ የተቃጣ የብልግና ቃላትና ስድብ የሞላ ቃለ ምልልስ ለኒውዮርክ ታይምስ ጋዜጣ ከሰጡ በኋላ ነው። ስካርሙቺ ቀጥታ ትእዛዝ የሚቀበሉት ከፕሬዝደንቱ እንደሆነም ጉራቢጤ ነስተው ነበር ተብሏል። የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሃከቢ ሳንደርስ ትላንት በሰጡት መግለጫ ፕሬዚደንት ትራምፕ የስካርሙቺ አነጋገር ስርዓት የጎደለው ነው በማለት እንዳልወደዱት ገልጸዋል። ይህ ሁላችሁ ለያዘው የስልጣን ደረጃ የአንቶኒ አነጋገር ተገቢ እንዳልሆነ ነው ፕሬዚዳንቱ የተሰማቸው። ጀነራል ኬሊ የሱ ኃላፊ በመሆን እንዲቸገሩም አልፈለጉም። አንቶኒ ስካራሙቺ ለአነጋገራቸው ይቅርታ ጠይቀዋል። ከዋይት ሀውስ ቤተ መንግስት የወጣ መግለጫ ግን ከእንግዲህ በቤተ መንግስቱ ቦታ አይኖራቸውም ብሏል። ይህ በእንዲህ እንዳለ ቀደም ብሎ ሰኞ ጠዋት ፕሬዚደንት ትራምፕ በካቢኔያቸው ስብሰባ ላይ ጀነራል ጆን ኬሊን ተቀበሉ። ሁላችንም እናውቀዋለን፣ እናክብረዋለን፣ የሚሠራውንም እናደንቃለን። ኬሊ ለስድስት ወራት በዋይት ሃውስ ዋና ጸሐፊነት አገልግለው የተባረሩትን ራይንስ ፕሪበስን ነው የተኩት። ፕሪበስ በአገሪቱ ታሪክ ለአጭር ጊዜ በዚህ ስልጣን ላይ ያገለገሉ ናቸው ይላሉ የፖለቲካ ሳይንስ ፕሮፌሰር ዴቪድ ኮኸን ዶናልድ ትራምፕ ወን ዶናልድ ትራምፕ ወደ ስልጣን ሲመጡ በእውነቱ በጣም ደካማ የዋይት ሃውስ ቤተ መንግሥት የሠራተኞች ሥርዓት ነው የዘረጉት። ትራምፕ በንግድ ተቋማቸው ውስጥ ሰዎች እንደ ልባቸው ገብተው ሲያነጋግሯቸው፣ እርሳቸውም ሰዎችን እንደፈለጉ ሲያነጋግሩ የኖሩ ስለሆኑ ዋይት ሃውስንም በዚያ መልኩ ሊመሩ የፈለጉ ይመስላል። ታዲያ እንዲህ አይነቱ እንደ ልብ ፕሬዝደንቱ ጋር ወጣ ገባ ነው የአስተዳደርና የሥነ ስርዓት ችግር የፈጠረው ይላሉ ፕሮፌሰር ኮወን። ጀነራል ኬሊ ራይንስ ፕሪበስ ከነበራቸው ኃላፊነት ላቅ ያለ ስልጣን እንዲሰጣቸው ከወዲሁ ጠይቀዋል። በቤተ መንግስቱ ቀድሞ አሰራር የዋይት ሀውስ ዋና ኃላፊ ሰራተኞቹን ሙሉ በሙሉ የሚያስተዳድርና የሚቆጣጠር ፕሬዝደንቱ የሚኖራቸውን ዕለታዊ የስራ ክንውን የሚያቀናጅም ጭምር ነው። ፕሬዝደንት ትራምፕ ታዲያ ቤተ መንግስታቸው ቀውስ የበዛበት ነው የሚለውን ትችት በማጣጣል አሁን ጄኔራል ጆን ኬሊ ሙሉ የቁጥጥር ስልጣን እንደሚኖራቸው ቃል ገብተዋል። ክቡራትና ክቡራን አድማጮች፣ አሁን የፕሮግራም መልእክት አለን። ለጥያቄዎ መልስ፣ የተከበራችሁ አድማጮች፣ ይህንን ማሳሰቢያ ዘግየት ብለን እናሳውቃለን። አሁን ከአስተያየቶቻችሁ ጥቂቱን እናሰማ። ሰላም ጤና ስጥልኝ። ለቪኦኤ የአማርኛ ክፍል አዘጋጆች የደወልኩት የአባባ ተስፋዬን እረፍት ዜና ሰምቼ ነው። ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸው መጽናናት እንዲሆን ምኞቴን ለመግለጽ በተጨማሪም አባባ ተስፋዬ በግብረ ገብ፣ በስነ ምግባር፣ በሞራል እና ደግሞ ሕጻናትን በሚገባ ተኮትኩተው እንዲያድጉ በትውልድ ላይ ትልቅ ስራ የሰሩ የተከበሩ አባት ናቸው። ባላቸው ተሰጥኦና ሙያ በትውልዱ ላይ ትልቅ ውጤት ያመጡ የተከበሩ፣ የሰውን ልብ ያገኙ፣ በኢትዮጵያ ውስጥ ትልቅ ሚና የተጫወቱ አባት ናቸው። በዚሁ አጋጣሚ የእሳቸውን ፈለግ በመከተል መንግስትን አስቦ እና ትኩረት ሰጥቶ የአሁኑንም ትውልድ በጥሩ ስነ ምግባር ኮትኩቶ ለማሳደግ በእውቀትና በፍቅር በተለይ ደግሞ የሀገራችንን በጎ ባህሎች ጠብቆ በአንድነትና በሰላም የሚያድጉበትን ትምህርት እና ፕሮግራሞች ወይም የቴሌቪዥን ዝግጅቶች እሳቸውን የሚተካ ሰው ተፈልጎ ያ ፕሮግራም ቢቀጥል መልካም ነው፣ እና በዚሁ አጋጣሚ ለመላው የኢትዮጵያ ህዝብ እና ለቤተሰቦቻቸው መጽናናትን እየተመኘው አስተር ዳንኤል ነኝ ከሜሪላንድ አመሰግናለሁ። ደህና ቆይ። ክቡራትና ክቡራን አድማጮች ለአስተያየቶቻችሁ እናመሰግናለን። የፕሮግራም መልእክት አለን። ቀጥሎ ለጥያቄዎ መልስ አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ ጥያቄውን እንዲልኩ ይጋብዛል። ርዕሶቹ ንቅዘት ወይም ሙስና፣ የቀረጥ አሰባሰብ የሚሉት ይሆናሉ። በእነዚህ ዙሪያ ጥያቄዎች ካሏችሁ በተዘዋዋሪው የስልክ መስመራችን በ2022059942 የውስጥ መስመር 14 ወይም በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩልን። በቪኦኤ አምሃሪክ ፌስቡክ ገጻችንም ጥያቄዎቻችሁን ላኩልን። ዛሬና ነገ ነው ጥያቄዎቻችሁን እንዲደርሱን የምንፈልገው። አለዚያ ደግሞ የስልክ ቁጥራችሁን አሳውቁን እንደውላለን። ለጥያቄዎቻችሁ ሙያዊ መልስ የሚሰጡን የኢትዮጵያ የንግድ ምክር ቤት ፕሬዝደንት የነበሩ የፓን አፍሪካን ንግድ ምክር ቤት ዋና ዲሬክተር እና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ናቸው። ለጥያቄዎ መልስ አሁን ከምሽቱ ሶስት ሰዓት ተኩል ነው አዲስ አበባ ላይ። ወደ ሁለተኛው አጋማሽ ዝግጅታችን እናልፋለን። የመጀመሪያው ቅንብር ማንዴላ ዋሽንግተን ወጣት መሪዎች ስብሰባ ላይ ያተኩራል። ከመላ አፍሪካ የተሰባሰቡ ወደ አንድ ሺህ የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች ሳምንቱን ዋሽንግተን ዲሲ ላይ ተሰባስበዋል። ወጣቶቹ ላለፉት ስድስት ሳምንታት በተለያዩ የዩናይትድ ስቴትስ ግዛቶች በሚገኙ የትምህርት ተቋማት ውስጥ ስልጠና ሲወስዱ ቆይተዋል። በዚህ መርሃ ግብር የተሳተፉ 51 ወጣት ኢትዮጵያውያን አሉ። ለዛሬ ሁለት ወጣቶች በኢትዮጵያ ስለሚያከናውኑት ስራና በማንዴላ ዋሽንግተን መርሃ ግብር ስለነበራቸው ልምድ ያጫውቱናል። ሄኖክ ሰማ እግዜር ነው በስፍራው ተገኝቶ ያነጋግራቸው። ስሜ አብነጣ ሰው ይባላል። የመጣሁት ከአዲስ አበባ ነው። የምሰራው ኬር ኢትዮጵያ የሚባል ድርጅት ውስጥ ነው። የስርአተ ፆታና የስነ ምግብ አማካሪ ሆኜ ነው የምሰራው። ከዚህ ስራ ባሻገር ግን ፍላጎቴ ወይም ደግሞ ልቤ ያለው የሴት ልጆች ትምህርት ላይ ነው። ምክንያቱም ብዙውን ጊዜ በስራ ያሳለፍኩት አዲስ አበባ ዩኒቨርሲቲ ነው። ጀንደር ኦፊስ ወይም የስርአተ ፆታ ጽህፈት ቤትን ማቋቋምና መብራት እዛ ስራዎችን መስራት በጣም ትልቁ ስራ ነበረ። ርስ የሴቶች ትምህርት በጣም ስለሚመለከተኝ ከሴቶች ጋር ብዙ ጊዜ እናሳልፋለሁ ከሴት ወጣቶች ልጆች ጋር አዲስ አበባ ዩኒቨርሲቲ አሁን ባልሰራም የተለያዩ ክለባትና እኔ ያቋቋምኩት የስራ ተጾታ ጽህፈት ቤት አለ እዛ በመሄድ ልጆች አዲስ ልጆች ሲመጡ ዩኒቨርሲቲ ውስጥ የእኔን ህይወት በማጋራት የሮል ሞዴል ተስተሞኒያል በመስጠት ልጆቹ ስለ ዩኒቨርሲቲ እንዲያውቁ ምን መጠበቅ እንዳለባቸውና ለምን የእነሱ ውጤታማ መሆን ለራሳቸው፣ ለቤተሰባቸው፣ ለሀገራቸው ምን ማለት እንደሆነ ግንዛቤ ሊፈጥር የሚችል ንግግር በማድረግ አስተዋጽኦ አድርጋለሁ ማለት ነው። ከዛም ባሻገር አሁን የወጣት ወንዶች ክርስቲያናዊ ማህበር የቦርድ አባል በመሆንም እያገለገለ ይገኛል። ስለ ስርዓተ ፆታ ለመስራት ትምህርት መማር አልተገባኝም በመጀመሪያ ደረጃ ምክንያቱም ይህንን ነገር ወይም የስራ ተጾታ እኩልነትን ለማራመድ የእናቴን ታሪክ ማወቅ በቂ ነበርለን ያደግኩት በእናቴ ነው። እናቴነች ያሳደገችኝ እናስታሳድገኝ በጣም ብዙ ለፍታን ያሳደገችኝ። ግን ሁሌ ትነግራኝ ነበር፣ በትምህርትሽ እኔንም አንቺንም የተሻለ ቦታ ላይ ልታደርሽን ትችያለች። ስለዚህ ትምህርትሽ ላይ በርቺ ነበር እያለች የምትነግረኝ ና አንድ ሴት ልጅ ያለማንም እርዳታ በራሷ ቀጥ ብላ መቆም የምትችለው ትምህርት ሲኖራት እንደሆነ አምናለሁ። ስለዚህ የስርዓተ ጾታ እኩልነትን አሁን ያለውን የተዛባ አመለካከት ለማስተካከል ሴቶችን ማብቃት በጣም ኢምፖርታንት ነው እና ትልቁ ደግሞ መሳሪያችን ትምህርት ነው። ይህንን ለማድረግ ደግሞ የራሴን የራሴን ህይወት እንደ ተሞክሮ ማቅረብ በጣም በቂ ነው። ለምሳሌ የእኔ እናት አልተማረችም ነበር። በአስራ ሶስት አመቷ ነበር የተዳረችው። በአስራ ሶስት አመቷ ተድራ በ በአስራ አራተኛ አመቷ ሴት ልጅ ወልዳ ከዛ ደግሞ መጨረሻ ላይ አዲስ አበባ መታ እኔን ወልዳ እስቲል ቀጥ ብላ ትሄዳለች። ግን ቀጥ ብላ የምትሄደው እሷ ሳትማር ባስተማረቻት ልጅ ምክንያት ነው። ስለዚህ የሴት ልጅ መማር ማለት እንዴት ቤተሰብን እንደሚለውጥ እንዴት ብሎ ሀገርን እንደሚለውጥ ከራሴ ተሞክሮ ለልጆች ስነገር ሁልጊዜ ደግሞ ሰዎች የእውነት እኛ ታሪክ ስትነግራቸውና የሰው ታሪክ ስትነግራቸው እኩል አይደለም ስለዚህ ከራሴ ህይወት በማጣቀስ እነግራቸዋለሁ። ያንን ነገር ይረዱኛል ብዬ አስባለሁ። ስርዓተ ጾታን እኩልነትን ማራመድ ቀላል አይደለም። ምክንያቱም ይሄ አብረን የገነባነው ነገር ነው። ወንዶች ሴቶች ላይ ያመጡት ነገር ነው ብዬ አላምነው። ይሄ ሴቶችና ወንዶች ተስማምተው ያመጡት ችግር ነው። ምንድን ነው የተባባሉት? ወንዶችና ሴቶች ገና በሀንቲንግ ኤንድ ጋዘሪንግ ጊዜ እስኪ ወንዱ ወጣ በልና ሀንት አድርገህ ይዘህና ሴቷ ደግሞ እኔ ቤቶኜ አብስዬ ያበልሃለሁ፣ ልጅ ይጠብቃለሁ፣ ተባብሎ ተስማሙ። ያ ጄኔሬሽን አሁን የለም። አሁን አንተም ስትመጣና ስታግዘኝ፣ እኔም መጥቼ አንተን ሳግዘ የተሻለ ኑሮ መኖር እንችላለን። የሴት ያደረግነውን ሮላችን ወይም ደግሞ ሴት ይሄን መስራት አለባት፣ ወንድ ይሄን መስራት አለበት ያል ነው አሁን ላለንበት ለ21ኛው ክፍለ ዘመን አይረባንም፣ አያሳድገንም ስለዚህ ሪኔጎሽት እናደርገው እንነጋገርበት፣ ቦክሳችን ላይ እንውጣና አብረን ተባብረን እኛ እናሳድግ፣ ሀገራችን እናሳድግ ነው። ሌላ ነገር የለውም። ስሜ ሄዋን ሰለሞን አርአያ እባላለሁ። የመጣሁት ከኢትዮጵያ ከአዲስ አበባ ነው። እዚህ በነበርኩበት ጊዜ የመማርበት ዩኒቨርሲቲ ብሪጅ ዋተር ስቴት ዩኒቨርሲቲ ይባላል። ቦስተን አካባቢ ላይ ያለ ዩኒቨርሲቲ ነው። ኢትዮጵያ ውስጥ ከጾታዊ ኩልነት ጋር በተያያዘ ጾታዊ ጥቃትን ለማስወገድ የግንዛቤ ማስጨበጥ ስራዎችን እንሰራለሁኝ። በተለይም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ካሉ ማህበረሰቦች ጋር የተለያዩ ውይይቶችን በማድረግ እነኝን ጉዳዮች እንዴት አድርገን መፍታት እንችላለን የሚለውን ነገር እንወያያለን። ለምሳሌ በየሳምንቱ ከቡድኔ ጋር አብሬ በመሆን ቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር የተለያዩ ጉዳዮችን በማንሳት ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን። አዲስ አበባ ዩኒቨርሲቲ እንደሚታወቀው የተለያዩ ሰዎች ከተለያየ ማህበረሰብ፣ ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ እምነት የሚመጡ ሰዎች ስለሆኑ አንድ ሰው ላይ ተጽዕኖ መፍጠር ማለት እዛ ሰው ላይ ብቻም ሳይሆን ከመጣበት ማህበረሰብ የመጣበት ማህበረሰብ ተመልሶ ሲሄድ እዛ ማህበረሰብም ላይ ለውጥ መፍጠር ነው ብለን እናምናለን። በጠቅላላ የሎ ሙቭመንት ውስጥ ያለነው ቁጥር ወደ ሰላሳ ይጠጋል። ምክንያቱም ግራጁዌት አድርገው ወይም ተመርቀው ሲወጡም የሚያቆም ነገር አይደለም። የሜንተርሺፕ ስራው ይቀጥላል። ታናናሾቻቸውን አንደኛ አመት ሁለተኛ አመት ተማሪዎችን ማማከር፣ መደገፍ፣ መርዳት፣ በሀሳብ መነጋገር፣ ማዋራት የሚቀጥል ነው የሚሆነው ግንዛቤ የማስጨበጥ ስራ። በተጨማሪም የምንሰራቸው የተለያዩ ስራዎች አሉ። ለምሳሌ በየአመቱ ሴት ተማሪዎችን ለመርዳት ሴት ተማሪዎች ኢኮኖሚ ችግር ምክንያት ትምህርታቸውን እንዳያቋርጡ እኛ ምን ማድረግ እንችላለን? ዩኒቨርስቲው የሚያደርገው የራሱ የሆነ ፕሮግራም ቢኖረውም እኛ ደግሞ ኃላፊነቱን ወስደን ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን ራሳችንን ጠይቀን በየአመቱ የፍቅረኛሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው። ለምሳሌ በዚህ አመት ወደ አራት መቶ ሰባት ሺ ብር ሰብስበናል ማለት ነው። ይሄ ደግሞ ብዙ ሴት ተማሪዎችን ይረዳል ማለት ነው። እነህ ሴት ተማሪዎች መሰረታዊ ፍላጎታቸውን፣ የንጽህና መጠበቂያ ቁሳቁሶችን፣ የትምህርት መሳሪያዎችን እንኳን ለመግዛት የሚቸግራቸው ተማሪዎች ናቸው። በዚህም ምክንያት ትምህርታቸውን መከታተል ሲችሉ፣ ነገር ግን በኢኮኖሚ ምክንያት ብቻ ድሮፕ አውት ወይም ደግሞ ትምህርታቸውን አቋርጠው ይወጣሉ። ስለዚህ እነኝን ተማሪዎች እየረዳን ነው ማለት ነው። መርሃግብሩ ግብሩ በመጀመሪያ ስመጣ የጠበኩት ነገር በቃ ጥሩ ነገር ይሆናል ጥሩ ትምህርት አገኛለሁ ብዬ ነበር። ስመጣ የመጣሁት ግን እዚህ ከመጣሁኝ በኋላ ልገልጸው ከምችለው በላይ ነገር ነው ይዤ እየተመለስኩ ያለሁት። እንዳልከው ትምህርት ቤቴ ውስጥ ከነበረው የትምህርታዊ ክፍሎች ወይም አካዳሚክ ሴሽኖች ጀምሮ ውጪ ወተን ጉብኝት አለን ወይም ሳይት ቪዚት የምንለዋለን። እስከሱም በማህበረሰብ ውስጥ አገልግሎት እንሰጣለን። ማህበረሰብ ውስጥ እንዴት ሰዎች ቮለንቲር እንደሚያደርጉ ወይም በጎ ፈቃደኞች እንዴት እንደሚሰሩ እናያለን። ስለዚህ እያንዳንዳቸው ነገሮች ለእኔ ማገናኘት የምችላቸው ነገሮች ናቸው። ከምንም በላይ የተማርኩት ነገር ቢኖር አሜሪካ ውስጥ ችግር ስለሌለ አይደለም፣ አሜሪካ ውስጥ የሚራብ ሰው ስለሌለ አይደለም ወይም የፆታ እኩልነት ሙሉ በሙሉ ስለሰፈነ አይደለም፣ አሜሪካ ትልቅ ወይም ደግሞ ታላቅ ሀገር የምትባለው ብዬ ያመንኩት። ነገር ግን ኃላፊነት የሚወስዱና ያን ነገር ለመቀየር የሚሰሩ በጣም ብዙ ሰዎች አሉ፣ ብዙ በጎ ፈቃደኞች አሉ፣ ብዙ ማህበረሰባቸውን ለማገልገል ቆርጠው የሚነሱ ሰዎች አሉ። ስለዚህ ይሄን ነገር በጣም ከአሜሪካ ተምር ያለው ከሌሎቹ ፌሎች ጋር በተያያዘ በቃ ላይፍ ታይም የሆነ ጓደኝነት ወይም ደግሞ እስከ መጨረሻው የሚቀጥል ሀገራችንም ተመልሰን ስንሄድ የወንድማዊ ና የእህታዊ ግንኙነትን ያለን አብዛኛው አፍሪካ ውስጥ ያሉ ችግሮች አንድ አይነት እንኳን ባይሆኑ አብዛኛዎቹ ሪሌት ማድረግ ወይም ማገናኘት እንትችላቸው ችግሮች ናቸው። ስለዚህ እንዴት አድርገን ነው ሶልቭ የምናረገው ወይም የምንፈታው ይሄንን ችግር? ምን ብናደርግ ነው ጥሩ የሚሆነው? እዚህ ጋ ያለው የትኛው ሀገር የምስራቅ አፍሪካና የምዕራብ አፍሪካ የትኛው ጋ ነው የሚገናኘው ችግራችን? የትኛው ጋ ነው የሚለያየው? እንዴት አድርገን እንፍተው? ከኔ የተሻለ ልምድ ያለው ሰው አለ። ከሱ ምን መማር እችላለሁ? ከኔ ቀድሞኝ ከሄደ መንገዱን ያውቀዋል ማለት ነው። ስለዚህ ከሱ መንገድ ከሱ ስኬት ታሪክ፣ ወይም ደግሞ የወደቀበት ነገርም ካለ መማር ችላለሁ ማለት ነው። ወደ ተከታዩ ዝግጅታችን እናልፋለን ሀኪሙን ይጠይቁ በልማድ የኪንታሮት በሽታ በህክምናው አጠራር ደግሞ ሄሞሮይድ በመባል በሚታወቀው የህመም አይነት ዙሪያ ከአድማጭ ለደረሰ ጥያቄ የተሰጠ የባለሙያ ማብራሪያ ነው የዛሬ ዝግጅቱ ይዞ የቀረበው ሀኪሞን ይጠይቁ ሞያዊ ትንታኔውን የሚሰጡን እዚህ ዩናይትድ ስቴትስ ካሊፎርኒያ ሳክራሜንቶ ከተማ ውስጥ የካይዘር ፐርመነንቴ የተባለው የግል ህክምና ተቋም የጠቅላላ ቀዶ ህክምና፣ ያንጀት የካንሰር ቀዶ ህክምና ልዩ ባለሙያና መምህር የሆኑት ዶክተር ዳንኤል ሽብሩ ናቸው። ያወያያቸው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ዳንኤል ሽብሩ የአንድ አድማጫችን ጥያቄ ላይ ነው ዛሬ የምናተኩረው። ከኒውዚላንድ የላኩልን አፈንግጦ የወጣ የሰውነት ክፍል ሄርኒያ የሚለውን ለመተርጎም ነው በአማርኛ። ከተከሰተ ሶስት ወር ሆኖታል ይላል በኢሜይል የላኩል ጥያቄ። ስለ ህመሙ ምንነት እናስቀድም። ይሄ አፈንግጦ ሰውነትን ገፍቶ የሚወጣ ሁኔታ የሚፈጠረው ምን ሲሆን ነው? ብሽሽት አካባቢ መከሰቱን ነው የሚገልጹት። በጣም ጥሩ። ይሄ አሁን የጠቀስከው በሽታ ወይንም ህመም እጅግ በጣም የተስፋፋ ኮመን የሆነ በሽታ ነው። ሁሉኛውም አይነት ሰው ላይ ነው የምታየው። አስተካከሙ ቅዱ ጥገና ነው። እና ያው ህጻናትንና ህጻናት የምንላቸው እንግዲህ ከአምስት ዓመት ወይ በታች ያሉትን እና ከዛ በላይ ያሉትን ደግሞ ቅዱ ጥገና ቴክኒኩ ወይ ስልቱ የተለየ ነው። አሁን እኚህን አድማጭን በተመለከተ የብሽሽት ወይንም የግሮዊን ሄርኒያ ይሄ ማለት የውስጥ የበኩል የሆድ ቋቸ ውስጥ ያለው ነገር የጡንቻቸው መርገብ በተመለከተ ነው፣ ያን የሆነ ደከመች አካባቢ ፈልጎ አፈንግጡ የወጣ ነገር ነው። እና ለዚህ ምንድን ነው ሬኮሜንዴሽኑ? ብዙ ጊዜ ህመም ካላመጣ ይሄ ነገር ወይ አንድ ሰው በጣም አክቲቭ ካልሆነ ስፖርተኛ፣ ወይ በተለይ ስራው ብዙ የጉልበት ስራ የሚጠይቅ ካልሆነ ዝም ብሎ ማየት ይቻላል። የግዴታ ቀዶ ጥገና ያስፈልገዋ ማለት አይደለም። ያው ፍራቸው ምንድን ነው፣ አንዳንድ ጊዜ አንጀት የመሳሰሉ ነገሮች እዚህ ውስጥ ካሉ ወደፊት ድንገተኛ እንዳይሆን በማለት ነው። ግን በአጠቃላይ አክቲቭ ሰው ካልሆነ አንድ ሰው እና ህመም ከሌለው ህመም ሲሉን የስቃይ ስሜት እየፈጠረ አላስቆም አላስቀምጥ የሚለው ካልሆነ ወይም አለመመቸት፣ አንድ ሰው ሲቀመጥ ያማዋል፣ ሲቆም ያማዋል፣ ሲሄድ ያማዋል እና እንደዚህ አይነት ምቾቶች የሚያጓደል ስሜት ካልፈጠረ ዝም ብሎ ማየት ይቻላል። ምንም አይነት የህይወት ላይ የሚፈጠው አደጋ የለ። ግን ያ ሰው በጣም አክቲቭ ሰው ከሆነ የጉልበት ስራ የሚሰራ ወይ ስፖርተኛ ከሆነ እና ደግሞ ህመም ካለው ቀዶ ጥገና አማራጭ ነው አማራጭ ነው። ዶክተር ዳንኤል አሁንም ወደ አድማጫችን ቀጥታ ጥያቄ ልሂድና የሰውነት ክብደታቸው ከአማካይ በላይ አለመሆኑን ይገልጻሉ። ከከፍተኛ ክብደት ጋር የሚመጣ ሁኔታ እያዛመዱ ይመስለኛል። በቀጥታስ በመንስኤነት የሚታወቁ ነገሮች አሉ ይላሉ። በመንስኤነት የሚታሰቡ ነገሮች አሉ። ይሄ ሁኔታ ፈጥሮብኝ ሊሆን ይችላሉ ብሎ ማየት ይችላል። አንድ ታማሚ ሁለት አይነት ክፍያ ነው ያለው። በህጻናት ላይ መንስኤው ግልጽ ነው። ብዙ ጊዜ ስንወለድ በተለይ ወንዶች ላይ እንደ ትቦ አይነት ቀዳዳ አለ። ወንድ ልጆች ቆለጣቸው ብዙ ጊዜ ማህጸን ውስጥ ሆነው ሆድ ውስጥ ነው ያለው እና ያ በዚህ በቦይ በኩል ነው ወርዶ በኋላ ወደ ታች የሚቀመጠው እና ከተወለዱ ከጊዜ በኋላ ያ ቦይ፣ ያ ትቦ ይዘጋል። ህጻናት ላይ ግን አይዘጋም እና ያ የህርኒያው የመፈንገጡ ምንጭ ይሆናል። አዋቂዎች ላይ ግን ብዙ ጊዜ መንስኤው ምንድን ነው? የጡንቻ መድከም ወይንም የዛ አካባቢ የጡንቻ መርገብ ነው። ያ መንስኤው ምንድን ነው ወይ? ብዙ ክብደት በማንሳት ብዙ አክቲቪቲ በማብዛት እና ወይንም እርጅና፣ እነኚህ ናቸው መንስኤዎቹ። እንደውም ባይገርምህ አላግባብ በጣም ወፍራም መሆን ይሄንን እንደዚህ የብሽሽት ህርኒያዎችን ይከላከላል። ምክንያቱም ያው ይሄ ፋቱና የቆዳው ብዛት ደግፎ ይዘዋል፣ ነገሮችን ደግፎ ስለሚይዘው ማለት ነው። በልማድ የሰውነት መግፋት የግፊት ሁኔታ ይፈጥራል፣ የሚለውን ግምት ይዘው ይመስላል ያን እንድናውቅ እንድንለ ያደረጉት ግን በተቃራኒው ነው። የሚ ተፅዕኖ አይደለም ነው አንዳንድ ነገሮች ላይ ባብሱ ትችላሉ። ለምሳሌ ከጅና ጋ የፕሮስቴት ችግር ሲበዛ መሽናት ስለሚያስቸግር ብዙ ማማጥ፣ ድርቀት ሌላው መንስኤ ነው እና ሆድ ውስጥ ብዙ ይሄ ፕሬሽር የሚጨምሩ ነገሮች እንደ ማማጥ፣ እርግዝና የመሰሉ ነገሮች ይሄንን የብሽሽተርንያውን ማፍሰስ ይችላሉ። ግን ክብደት አንዱ አይደለም። ሌሎቹ ከውስጥ ግፊት የሚፈጥሩ ሾልኮ ወይም አፈንግጦ የወጣውን የሰውነት አካል የበለጠ እንዲወጣ ላይ ያደርጉት ህመም፣ ስቃይ ሊጨምሩ ይችላሉ። ትክክል። ያ በጣም ሬር የሆኑ ነገሮችም አሉ ደማስ፣ ካንሰር ምናምን። እነኚህ ግን በጣም ብዙ አታያች። ዋነኛው ነገር ዕድሜ ነው። ከዕድሜ ጋር የተያዘ ነገር ነው። ምክንያቱ የጡንቻ መርገብ። ሌላው ደግሞ የስራህ አይነት እና በጣም አትሌቲክ ከሆንክ ስፖርተኛ ሰው ከሆንክ ወይ ብዙ ክብደት የሚያመሳሰው ከሆንክ ለምሳሌ የጉልበት ስራ የሚሰራ ሰው ከሆንክ እነኝ እነኝ ሰዎች ለእንደዚህ አይነት የሄርኒያ ያበሻ የተጋለጡ ናቸው ይበልጥ የተጋለጡ ናቸው። መልካም ዶክተር ዳንኤል የመጨረሻ እና አድርግ አድማጫችንን ጥያቄ ከቀዶ ህክምና ውጪ ሊረዳ ይችላሉ ይላሉ እርሳቸው እድሜያቸው የበለጠ ለዚህ የሚያጋልጣቸው ሰው ናቸው። እድሜያቸውን መግለጻቸው ለጥያቄው ማመችነት ረድቶናል። ግን ከቀዶ ህክምና ውጪ ሊረዱ ይችላሉ እንዶ ሌላ አማራጭ አለ? የግድ ህክምና የሚፈልግ የህምም ስቃይ እየፈጠረ ከሆነ አዎ አንድ ነገር ምንድን ነው እንደዚህ አይነት ሀርኒያዎች የትም ቦታ የሆኑ የትም አንዴ ከተፈጠሩ አይጠፉም፣ ሁሌ እንዳሉ ናቸው። አላማው ምንድን ነው እየሰፉ እና እየባሱ እንዳይመጡ ለማድረግ ነው፣ አንድ ሰው ሰርጀሪ ካልፈለገ ማለት ነው። እና እኚህ ሰው ያው ህመምና ሌሎች ሌሎች ስሜት ከሌሉባቸው ቅሉ ጥገና ማድረግ አያስፈልጋቸውም። ስለዚህ ምንድን ነው ማድረግ ያለባቸው ያ ድርቀትን መከላከል የሽንት መስነ ችግር ካለባቸው እሱ ላይ ማተኮር። ሌላው ደግሞ ምንድን ነው የሆኑ ሙታንት አይነት ነገር አለ እዛችው ብሽሽቱ ጋር እንደ ኳስ ብጤ እንደ ቴኒስ ኳስ የምታክል ነገር ያለባትና የአሷ ነገር ህርኒያውን ገፋ እርጋ ትይዘዋለች። እና ብዙ ጊዜ እሱን ልበሱት እላቸዋለሁ ሰዎቹን፣ ሰርጀሪ የሚፈልጉ ሰዎች ብዙ ጊዜ ዋክ ሲያደርጉ ለሽርሽር ሲሄዱ፣ ወይ ከቤት ሲወጡ ምናምን እሱን አድርገው መሄድ ይችላሉ። እና ነገሮች ያው ህርኒያው እንዳይባባስ ያደርጉታል። ግን ይህንን ብዬ ሰርጀሪ ማድረግ ከፈለጉም ችግር የለም። ሰርጀሪ በጣም ቀላል ነው። በቶሎ የሚዳንበት ቀዶ ጥገና ነው። እናም ደግሞ በጣም ጥሩ ስኬታማ ውጤት ያለው ቀዶ ጥገና ቴክኒክ ነው። ዶክተር ዳንኤል ሽብሩ፣ ሳክራሜንቶ ካሊፎርኒያ፣ የቀዶ ሕክምናና እንዲሁም የካንሰር ቀዶ ሕክምና ልዩ ባለሙያ፣ በሌሎች የአድማጮች ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሜን፣ አብሮ ይስጥል። ሰላም ወደ ተከታዩ ዝግጅታችን እናልፋለን። ትግራይ ውስጥ ትግራይ ክልል ውስጥ ካለፈው ሰኔ አጋማሽ አንስቶ 300 የሚሆኑ ሰዎች በአጣዳፊ ተቅማጥና ትውከት መታመማቸውን እና እስካሁን ባለው ጊዜ አንድ ሕፃንና አንድ ጎልማሳ መሞታቸውን የክልሉ የጤና ቢሮ አስታውቋል። ወረርሽኙ እየተዛመተ ነው የሚል ስጋት ቢኖርም ከቁጥጥር አልወጣም ሲሉ የክልሉ የጤና ቢሮ ምክትል ኃላፊ አቶ ጎይቶም ጊጋር ለቪኦኤ ገልጸዋል። አቶ ጎይቶምን ያነጋገረው የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ነው። አዳነች ፍሳይ ታቀርበዋለች። የትግራይ ክልል የጤና ጥበቃ ክፍል ምክትል ኃላፊ አቶ ጎይቶም ጊጋር የአጣዳፊ ተቅማጥና ተውከት በሽታ በትግራይ ክልል ካለፈው ሰኔ ወር አጋማሽ አንስቶ በተለያዩ ክፍሎች መታየቱን ገልጸዋል። በሽታውን ለመቆጣጠር ሰፊ ስራ ሲሰራ ቆይተዋል ይላሉ። ሽታ ንመቆጻጸር ሰፊሕ ዘሎ ስራሕቲ ክሰርሕ ጸኒሑ እዩ ብፍላይ ድማ ካብ ናይ ዝሓለፈ ዓመት ዝነበሩ ጸገማት በሽታውን ለመቆጣጠር ሰፋ ያለ ስራ ሲካሄድ ቆይቷል። በተለይም ባለፈው ዓመት ከነበሩት ችግሮች በመማር በያዝነው ዓመት ትምህርት እየተሰጠበት ነው። በዚህ መሰረትም በሰሜን ምዕራብና መቀሌ ላይ፣ በደቡብ ምስራቅ አካባቢዎችም አለፍ አለፍ ብሎ በአንዳንድ ወረዳዎች ሲከሰት ቆይቷል። መቀሌ አካባቢ በሽታው የተከሰተው በንጹሕ የመጠጥ ውሃ ጉድለትና ጥንቃቄ በጎደለው አመጋገብ ምክንያት ነው። በዚያም ላይ ከሃይማኖታዊ በዓላት ጋር ተሳስሮ የመጣ ነገር ነው። አቶ ጎይቶም አያይዘውም በመላ ትግራይ ካለፈው ሰኔ ወር አጋማሽ ወዲህ በአጣዳፊ ተቅማጥና ትውከት በሽታ የታመሙት ሰዎች ሶስት መቶ እንደሚሆኑና በብዛት የታመሙት መቀለ ያሉት መሆናቸውን ገልጸዋል። መቀለ ውስጥ የታመሙት ሰዎች አሁን ባለው መረጃ መሰረት አንድ መቶ ሰባ እንደሚሆኑ ጠቁመዋል። እስካሁን ባለው ጊዜ አንድ ሕፃን ልጅና አንድ ጎልማሳ በበሽታው ሞተዋል ብለዋል። የክልሉ የጤና ጥበቃ ክፍል ምክትል ኃላፊ፣ አቶ ጎይቶ ኦምጊ ጋር እንዲህ አይነቱን በሽታ በቀላሉ መከላከል እንደሚቻል አቶ ጎይቶ ኦምጊ ጋር አብራርተዋል። የበሽታው መነሻዎች ሁለት ነገሮች ናቸው። አንደኛው የንጹህ የሚጠጣ ውሃ ጉድለት ነው። ሁለተኛው ደግሞ እጅን ሳይታጠቡ መመገብ ነው። ይህን ደግሞ በቀላሉ መከላከል ይቻላል ብለዋል አቶ ጎይቶኦም ናይ መቐለ ናይ ሕክምና አገልግሎትን ዝሓሸ መቀሌ ከተማ ላይ ከሌሎቹ የትግራይ አካባቢዎች የተሻለ የህክምና ተደራሽነት ያለ ቢሆንም በከተማይቱ በተወሰነ ደረጃ የንጹሃ ውሃ እጥረት እንዳለ ሁሉም ያውቃል። በርከት ያሉ በተለይም በመቀሌ ዳርቻ አካባቢ ያሉት ሰዎች የጉድጓድ ውሃን ለመጠቀም ተገደዋል። በዚያም ላይ ክረምት ስለገባ የዝናብ ውሃ እየተደባለቀበት ለበሽታው እንዲጋለጡ አድርጓል። የበሽታው መከሰት ከዚህ ጋር የተያያዘ ነው። ከዚህ ሌላ ግን ከቁጥጥር ውጭ የሚሄድ አይነት አይደለም የአጣዳፊ ተቅማጥና ተውከት በሽታ ከቁጥጥር አልወጣም ሲባል ምን ማለት እንደሆነ የክልሉ የጤና ጥበቃ ክፍል ምክትል ኃላፊው አብራርተዋል። ቁጥጥር ኮይና ጠቅሊና ቁጥጥር ና ንብል ቢያንስ ሓደ ወርሒ ዝኣክል ተኸታታሊ ናይ ከምዚ ዓይነት ሪፖርት ተዘጀርና እዩ ተቆጣጥረነዋል ለማለት የሚቻለው ቢያንስ ለአንድ ወር ያህል ተመሳሳይ ሪፖርት ከቀረበ ነው። በየጊዜው የሚታመሙ ሰዎች እያሉ በሽታውን ሙሉ በሙሉ ተቆጣጥረናል ለማለት አይቻልም። ይሁንና በአሁኑ ወቅት በሽታው ከቁጥጥር ውጭ አይደለም። እየቀነሰ ሄዶ ዝቅተኛ ደረጃ ላይ ደርሷል። በዚያም ላይ በየቤቱ በመሄድ ትምህርት ይሰጣል። ይህም ሲባል በሽታው አያገረሽም ማለት አይደለም። ዋስትና የለህምና። ዋስትና የሚሆነው ንጹሕ የሚጠጣ ውሃ ማግኘት፣ ያለውን ውሃም ቢሆን አፍልቶ መጠጣትና ከመመገብ በፊት እጅ መታጠብ እንዲሁም ከመጸዳጃ ሲወጡ እጅ በመታጠብ አጣዳፊ ተቅማጥና ተውከት በሽታን ለመከላከል ይቻላል። አጣዳፊ ተቅማጥና ትውከት በሽታ በተለይም በመቀለ የተዛመተው ከሃይማኖት በዓላት ጋር በተያያዘ ሁኔታም እንደሆነ አቶ ጎይቶም ገልጾ ስለነበር የአሸንዳ በዓል ብዙ ሰዎች ከተለያዩ አካባቢዎች የሚሄዱበት ትልቅ በዓል በመሆኑ ተመሳሳይ ችግር እንዳያስከትል የተደረገ ዝግጅት አለን ለሚለው ጥያቄ የትግራይ የጤና ጥበቃ ክፍል ምክትል ኃላፊ አቶ ጎይቶም ጊጋር መስሪያ ቤታቸው ዝግጅት እያደረገ መሆኑን ገልጸዋል። ከዚህምስ ናይ ሃይማኖት ኣባዕታ ስ ብፍላይ ምስ ኣሸንዳ ንዑ ፍልይ ብዘለ መንገዲ ቢሮ እውን ኣተዳለወሉ ዘሎ ዝተምህሮ ብኩለ ናይ ኣብ ትግራይ ዘሎ ምያታትና አሁን ከሃይማኖታዊ በዓላት በተለይም ከአሸንዳ በዓል ጋር በተያያዘ ህብረተሰቡ ጥንቃቄ እንዲያደርግ ሲባል የክልሉ የጤና ጥበቃ መስሪያ ቤት እየተዘጋጀበት ነው። በመላ ትግራይ ቅስቀሳ እየተደረገና ትምህርት እየተሰጠም ነው። አንደኛውና ዋናው ነገር እጅን ሳይታጠሙ አለመመገብ ነው። መቀሌ ውስጥ ከክረምት ወራት ጋር ተያይዞ የውሃ እጥረት እንዳለ የሚታወቅ ነው። ችግሩ በዘላቂነት እንዲፈታ መንግሥት ጥረት እያደረገ ነው። ዘላቂ መፍትሄ እስከሚገኝለት ጊዜ ድረስ ግን የጉድጓድ ውሃ እየተጠቀምን ነው ያለ ነው። ህብረተሰቡ ታዲያ ያልታከመ ውሃ መጠጣት የለበትም። የውሃ ጉድጓዶቹ በየጊዜው መታከም ይኖርባቸዋል። ህብረተሰቡ ውሃውን ከተጠራጠረው ደግሞ ካፈላው በኋላ ቀዝቅዞ መጠጣት ይኖርበታል። ህዝቡ እነዚህን ተግባራት ከፈጸመ በሽታውን በቀላሉ ለመከላከል ይቻላል። ከያዘህ ግን በአጭር ጊዜ የሚዛመት በሽታ በመሆኑ ህዝቡ ጥንቃቄ ማድረግ ይኖርበታል። ለምሳሌ አምና በአሸንዳ በዓል ላይ የታመመብን ሰው አልነበረም። ምክንያቱም አስቀድመን ጥንቃቄ አድርገናል ሲሉ አቶ ጎይቶምቢ ጋር አስገንዝበዋል። አሁን የፕሮግራም ማሳሰቢያ በድጋሚ የጥያቄው መልስ ለጥያቄው መልስ አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ ጥያቄውን እንዲልኩ ይጋብዛል። ርዕሶቹ ንቅዘት ወይም ሙስና፣ የቀረጥ አሰባሰብ የሚሉ ይሆናሉ። በእነዚህ ዙሪያ ጥያቄዎች ካሏችሁ በተዘዋዋሪው የስልክ መስመራችን 202259942 የውስጥ መስመር 14 ወይም በኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ቪኦኤ ኒውስ አንድ ቃል ነው። ወይም በቪኦኤ አምሃሪክ ፌስቡክ ገጻችን ጥያቄዎቻችሁን ዛሬና ነገ አድርሱን፣ አለበለዚያም የስልክ ቁጥራችሁን አሳውቁን እኛ እንደውላለን። የስልክ መስመሩ በነፃ የምትደውሉበት ነው። ለኢትዮጵያ አድማጮች ወደ ቴሌ ዓለም አቀፍ አገልግሎት ደውላችሁ 98 ማለት ነው በተዘዋዋሪ እንደምትደውሉ በመግለጽ የስልክ ቁጥር 2022059942ን አስመዝግቡ። ከዚያም በተቀረጸው መመሪያ መሠረት ጥያቄዎቻችሁን፣ ሐሳቦቻችሁን አኑሩ። ለጥያቄዎቻችሁ ሙያዊ መልስ የሚሰጡት የኢትዮጵያ ንግድ ምክር ቤት ፕሬዚደንት የነበሩት የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ይሆናሉ። ለጥያቄው መልስ አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ስዋዚላንድ ችግር አላት። በዓለማችን ኤድስን የሚያመጣው የኤች አይቪ ቫይረስ በከፍተኛ ደረጃ ያለው በዚህች አፍሪካዊት ሀገር ውስጥ ነው። በተባበሩት መንግሥታት ድርጅት የኤድስ ስርጭት መከላከያ ቢሮ መግለጫ መሠረት እንደ አውሮፓውያን ዘመን አቆጣጠር በ2016 ዓመተ ምህረት ከጠቅላላው የስዋዚላንድ አንድ ነጥብ አምስት ሚሊዮን ሕዝብ 220 ሺህ የሚሆነው ከኤች አይቪ ቫይረስ ጋር ይኖራል። በተጨማሪም ለአቅመ አዳም ከደረሱ ወንዶች ማለትም ዕድሜያቸው ከ15 እስከ 49 ያሉ ወንዶች 27.2 ከመቶ ያህሉ በደማቸው ውስጥ ኤች አይ ቪ ቫይረስ አለ። ባለፈው ዓመት ብቻ በስዋዚላንድ ከኤች አይ ቪ ጋር በተያያዘ 3900 ዜጎች የሞቱ ሲሆን 8800 የሚሆኑ አዲስ በቫይረሱ የተጠቁ መኖራቸው ተረጋግጧል። በ2016 በስዋዚላንድ ወንዶች በሕይወት የሚቆዩበት ጊዜ ሐምሳ ሁለት ዓመት ሲሆን የሴቶቹ ሐምሳ አንድ ተገምቷል። ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ከአሥር ዓመታት በፊት የስዋዚላንድ መንግሥት በሀገሪቱ የኤች አይ ቪ ቫይረስ ስርጭትን ለመቆጣጠር ቃል ገብቶ እንደነበር ይታወሳል። የሀገሪቱ የጤና ጥበቃ ሚኒስቴርም ከዩናይትድ ስቴትስ መንግሥት የፕሬዚደንቱ ኤድስን ለመዋጋት ከቀረበው የአስቸኳይ ጊዜ እቅድ ማለትም ከፔፕ ፋር እና ሌሎች ሸሪኮች ጋር በመተባበርና በመታገዝ ከቫይረሱ ጋር ለሚኖሩ ዜጎች አጠቃላይ ስርጭቱን ለማገድ ለሕሙማን እንክብካቤና ሕክምና ለመስጠት ጥረት አድርጓል። ያ ጥረቱም ስኬታማ እንደሆነለት ታይቷል። ፔፕፋር ከአንድ ሳምንት በፊት ባወጣው መረጃም በስዋዚላንድ የኤችአይቪ ስርጭት ሙሉ በሙሉ በቁጥጥር ስር እየዋለ መሆኑን አመልክቷል። ባለፈው የአውሮፓውያኑ ዓመት 2016 ዓ ም ነሐሴ ላይ የወጡ የፔፕፋር ተጨማሪ ጥናቶችም በማላዊ በዛምቢያና በዚምባብዌ ተመሳሳይ ስኬቶች መመዝገባቸውን አረጋግጠዋል። በእነዚህ ሦስት የአፍሪካ ሀገሮች አዲስ የኤችአይ ቪ ምርቀዛ መጠንም 50 በመቶና ከዚያም በላይ መቀነሱን ጥናቶቹ አሳይተዋል። ይልና ርዕሰ አንቀጹ ዐተታውን ይቀጥላል። ማላዊ፣ ስዋዚላንድ፣ ዛምቢያና ዚምባብዌ ፔፕፋር ጥረቶቹን አጠናክሮ ከቀጠለባቸውና በ2020 ስርጭቶቹን በቁጥጥር ስር ለመዋል ካቀደባቸው 13 አገሮች ውስጥ ይገኛሉ። በአሁኑ ወቅት አራት የአፍሪካ ሀገሮች የኤች አይ ቪ ስርጭትን በቁጥጥር ስር ለመዋል እየተቃረቡ ለመሆናቸው ግልጽ ማስረጃ አለን ብለዋል። በዓለም አቀፍ ደረጃ ቫይረሱን ለመቆጣጠር የተያዘውን ጥረት የሚያስተባብሩትና ልዩ ተጠሪዋ የዩናይትድ ስቴትስ አምባሳደር ዶክተር ደብራ በርክስ እነዚህ ጥናቶች የሚያረጋግጡት የዩናይትድ ስቴትስ መንግሥት በፔፕፋርና ኤድስን የሳምባ ነቀርሳንና ወባን በአንድነት ለመዋጋት ከአፍሪካውያኑ ጋር በመተባበር የያዙት ጥረት ምን ያህል ከፍተኛ ውጤት እንዳመጡ ነው። የኤች አይቪን ቫይረስ ለመዋጋት ታሪካዊ ዕድል አግኝተናል ሲሉ አምባሳደሯ ዴቦራ በርክስ የተናገሩትን ጠቅሶ የምሽቱ የቪዮኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅታችን ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ19 ሳንቲም ነው። ዛሬ የባንክ መሸጫ ዋጋ 23 ብር ከ66 ሳንቲም ነው። አንድ ዩሮ 27 ብር ከ11፣ አንድ የእንግሊዝ ፓውንድ 30 ብር ከ47 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ አርብ ሐምሌ 21 ያወጣው መረጃ ነው። ኤንቢኢ ጂኦቪ ኢቲ ላይ 18 ምንዛሬዎችን የያዘ ዝርዝር ማግኘት ይቻላል። ነገ ረቡዕ ሐምሌ 26 2009 ዓ.ም አዲስ አበባ ዝናባማ እንደምትሆን የኢትዮጵያ ሜቴሮሎጂ ኤጀንሲ ተንብየዋል። ከፍተኛ ሙቀቷ 22፣ ዝቅተኛው 12 ዲግሪ ሴልሽየስ ነው። ከጎዴና ከሰመራ በስተቀር በአብዛኞቹ የሀገሪቱ ክፍሎች በመጪዎቹ ቀናት ዝናብ እንደሚኖር ትንበያው ይናገራል። የድፍድፍ ዘይት ዋጋ ኒውዮርክ ላይ ዛሬ 50 ዶላር ከ17 ሳንቲም ነው። 1 ግራም ወርቅ 40 ዶላር ከ92 ሳንቲም ነው። ለጠቅላላ እውቀት ያህል ከግመል ይልቅ ቀጭኔና አይጥ ያለ ውሃ እጅግ ለበዛ ጊዜ እንደሚኖሩ ያውቃሉ? አላውቅም። በነገራችን ላይ ዛሬ አንደኛው የዓለም ጦርነት የተጀመረበት ዕለት ነው። የዛሬ አንድ መቶ ሶስት አመት ማለት ነው። በዚያ ጦርነት ወደ 20 ሚሊዮን የሚሆን ሰው አልቋል። ለተጠቃሽ አባባሎች የህይወት ታላቁ እርካታ ሰዎች አታደርገውም ያሉህን ነገር አድርገህ መገኘት ነው ብሏል። ዋልተር ቤጎት እንግሊዛዊ ጋዜጠኛ ነጋዴና ጸሐፊ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታይ እና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም